በኮሮና ቫይረስ ምክንያት በኮሮና ቫይረስ ምክንያት ከአነስተኛ የንግድ ስራዎች በተጨማሪ ባለኮከብ ሆቴሎችም ከመቀዛቀዝ እስከ መዘጋት መድረሳቸውን የሐዋሳ ሆቴሎች ኃላፊዎች ለቪኦኤ ገልጸዋል። ከ ከአገልግሎት እንዲሁም ከሀገር ውስጥና ከውጭ ጎብኚዎች በሚገኝ ገቢ ላይ የተመሰረቱት የምጣኔ ሀብትና ማህበራዊ እንቅስቃሴዎች በከፍተኛ ሁኔታ መጎዳታቸውን የ የከተማይቱ አስተዳደር አስታውቋል። የተቀዛቀዘውን ምጣኔ ሀብት ለማነቃቃት መፍትሄ ጠቋሚ ጥናትና የማሻሻያ መርሃ ግብር እየተዘጋጀ መሆኑን የሐዋሳ ምክትል ከንቲባቱ ጥራቱ በየነ ተናግረዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። በከተማዋ የሚገኙ የፍቅር ሐይቅና ሌሎች የተፈጥሮ ገጸ በረከቶች፣ ተስማሚና ምቹ የአየር ሁኔታ፣ ንጽህናውና ውበቷ፣ እንዲሁም ለአገሪቱ መዲና አዲስ አበባ በቅርብ ርቀት መገኘቷ በኢትዮጵያ ከሚገኙ ከተሞች በርካቶች ለተዝናኖት ምርጫቸው ያደርጓታል የሐዋሳ ከተማ አሁን ግን በኮሮና ቫይረስ ሳቢያ የከተማዊ መዝናኛ ስፍራዎችና የንግድ እንቅስቃሴዎች ሰርክ የነበራቸው ድባብ የላቸውም ብለዋል። በቱሪዝምና በሆቴል ስራ ዘርፍ የተሰማሩና ተጎድተናል የሚሉ ባለሀብቶች የሮሪ ሆቴል ከነዚህ ውስጥ አንዱ ሲሆን የሆቴሉ ስራ አስኪያጅ አቶ ዘላለም ጌትነት ሆቴላቸው ሙሉ በሙሉ ስራ ማቆሙን ተናግረዋል። ወረርሽኙ ሀገራችን ከገባ ጊዜ ጀምሮ በአጠቃላይ ከውጭም የሚመጡ በሀገር ውስጥም የነበሩ የቱሪዝም እንቅስቃሴ ስለተዳከመ ሆቴሎች ላይ ከፍተኛ ጉዳት እንዳመጣ ይታወቃል። ያ ጉዳት እንዳለ ሆኖ ከእንደገና ደግሞ ሪስኩም በሽታው ጋር ያለን ትውውቅ እምብዛም ስለሆነ የሆቴል ቢዝነስ ትኞቹን ቢዝነሶች በምን የሴፍቲ ስታንዳርድ ረን ማድረግም ራሱ አንደኛው የያጥኛው ኮንሰርን ስለነበር በአጠቃላይ የዚህ ሪክሬሽን የዚህ የመዝናኛ ክፍሉን የምግብና የመጠጥ አገልግሎትን ዘግተን ቆየን። እንዲያውም ከእንደገና ከከተማ አስተዳደሩ ጋር በመመካከል ሆቴሉ አሁን ኦፕሬሽናል ካልሆነ እንደ ጤና ተቋም የጤና አገልግሎት ለሚሰጡ የሕክምና ባለሙያዎች በቀጥታ ኮቪድ ናይንቲን ጋር በተገናኘ ለታማሚዎች እንክብካቤ ለሚሰጡ ባለሙያዎች የሚያርፉበት እራሳቸውንና ቤተሰቦቻቸውን ሴፍ እንዲያደረጉ የሚያርፉበት ሁኔታ አስፈላጊ ነው የሚልም ጥያቄ ስለመጣ እሱን ሰፖርት ለማድረግ ማህበራዊ ግዴታችን ለመወጣት ዶክተሮችን፣ ነርሶችን፣ ላብራቶሪ ባለሙያዎችን እና ተጓዳኝ ስራ የሚሰሩ ሰዎችን ተቀብለን አልጋ እና የቁርስ አገልግሎት እንዲያገኙ እያደረግም ያለው የጉዞና የእንቅስቃሴ ገደብ በመኖሩ ከዚህ በፊት በከተማው የነበረው የበዛ የኮንፈረንስ ቱሪዝም ከስብሰባ የሚገኝ ገቢ እንደማለት ነው። ይህ ሙሉ በሙሉ በመቅረቱ ገቢያቸው መቋረጡን ገልጧል። በጣም ከፍተኛ ጉዳት ነው ያለው። በሐዋሳ ውስጥ እንደሚታወቀው ብዙ ኮንፈረንሶች ይካሄዳሉ። እኛም ትልቅ ፋሲሊቲ አለን። አስር ስብሰባ አዳራሾች ነው ያሉ። እነሱ የስብሰባ አዳራሾች ኮንፈረንስ ነው ቢዚ ነበሩ የአልጋ አገልግሎት በረጅም ጊዜ የሚኖሩ ሰዎች አሉ። እኛ ጋር ሆቴል የተኮናተሩ እነሷ ጥቂት ናቸው። ቁጥራቸው ምን ያህል አቅም ነበረው? አልጋ በተመለከተ ሮሪ መቶ አልጋዎች አሉት። አንድ ስማቸውን እንዲገለጥ ያልፈለጉ በሆቴል ዘርፍ የተሰማሩ ባለሀብት ለከፍተኛ ኪሳራ መዳረጋቸውን ገልጠው አብዝቶ የሚያስጨንቃቸው ግን በሽታው የሚጠፋበት ቀን እንደሆነም ተናግረዋል። በኮሮና ቫይረስ ምክንያት ከአነስተኛ የንግድ ስራዎች በተጨማሪ ባለኮከብ ሆቴሎችም ከመቀዛቀዝ አልፎ ስራቸውን እስከማቆም መድረሳቸውን የሆቴሉ አስተዳደሮች ለቪኦኤ ገልጠዋል። ራሱ የሰራ ያለንም ከዚህ እንግዲህ ወደፊት ቢዝነሱ ይሻሻል ብለን ራሳችንን እንደገና እያደፍን እያስተካከልን እያጠናከርን ያለ ነው እንጂ ሌላ ምንም አይነት ተጨማሪ ስራ እየሰራን አይደለም። ከዚህ በተጨማሪ ሌሎችም በከተማው የነበሩ የንግድ ቤቶች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን ተናግሯል። የሀይል ሪዞርት ሀዋሳም ከሳምንታት በፊት ከዚህ በፊት በአንድ ሰዓት የሚያገኘውን ገቢ አሁን በአንድ ቀን ውስጥ እንደማያገኝ አስታውቋል። ከአገልግሎት ከሀገር ውስጥና ከውጭ ጎብኚዎች በሚገኝ ገቢ ላይ የተመሰረተው የሀዋሳ ከተማ የምጣነ ሀብትና ማህበራዊ እንቅስቃሴ በከፍተኛ ሁኔታ መጎዳቱን የከተማው አስተዳደር ምክትል ከንቲባ አቶ ጥራቱ በየነ ገልጧል። የሀዋሳ ከተማ አስተዳደር አመታዊ በጀቱን በሙሉ በራሱ ገቢ ሰብስቦ ነው የሚያስተዳድረው። ይሄ ማለት ከተማ ውስጥ ባለው ኢንቨስትመንት፣ ከተማ ውስጥ ባለው የንግድ እንቅስቃሴ ገቢ ሰብስቦ የአመቱን በጀት በዛ መንገድ ነው የአመት በጀታችንን ስናጸድቅ አንድ ነጥብ ስምንት ቢሊዮን ብር ነው የዚህ አመት በጀታችን። ይሄ አንድ ነጥብ ስምንት ቢሊዮን ብር ከተማችን ውስጥ ካለ ኢንቨስትመንት እንቅስቃሴ ካለ የንግድ እንቅስቃሴ ከአነስተኛውም ከትላልቅ ኢንቨስትመንቱ ተሰብስቦ ነው አመታዊ ስራችንን የምናከናውነው ማለት ነው። በከተማ ውስጥ የምታያቸው አስፋልት መንገድ ግንባታዎች የመሳሰሉት በሙሉ በዚህ ማዕቀፍ ውስጥ እየተሰሩ ያሉ ነበሩ። ይሄ ኮቪድ ከመጣ በኋላ የትራንስፖርት አገልግሎት ተስተጓጉሏል። የአነስተኛ ንግድ ላይ የተሰማሩ በሆቴል ኢንቨስትመንት ላይ የተሰማሩ ወደ ሆቴል ቱሪዝም ውስጥ የሚመጡ ከሌላ ሀገር የሚመጡ እንግዶች ቀንሰዋል። በሁሉሽኙ ምክንያት በንግድ ተቋማት እየደረሰ ያለው ጉዳት በቀላሉ የሚገመት አይደለም ብሏል። እነዚህ በሙሉ በመቀነሳቸው በአንድ መልኩ በነጋዴው በራሱ ላይ በቀጥታ ተጽዕኖ ፈጥሯል። ሆቴላቸውን የዘጉ ነጋዴዎች፣ ትላልቅ ሆቴሎች፣ ባለአራት ኮከብ ሆቴሎች ሙሉ ለሙሉ አገልግሎታቸውን ያቆመዋል። ገቢያ በመባል ለመኖሩ ምክንያት ማለት ነው። በአነስተኛ ገቢ ላይ የተሰማሩ አካላትም ቢሆን እየሰጡ ያሉት አገልግሎት የተገደበ ነው። የመጠጥ አገልግሎት የለም። እነዚህ የተለያዩ አገልግሎቶች ለበሽታው ያጋልጣሉ የተባሉት በተገደበ ሰዓት ውስጥ እና በተገደበ ሁኔታ አገልግሎት እየሰጡ ያሉ እነዚህ በሙሉ ኢኮኖሚውን በከፍተኛ ሁኔታ እየጎዱ ነው ያሉት። የኢኮኖሚው ጉዳት ይህ ብቻ አይደለም ይላሉ ምክትል ከንቲባው። ነጋዴውን ማህበረሰብ ለማበረታታት ተብሎ በዚህ በሽታ ምክንያት ኢኮኖሚ በመጎዳቱ ግብር መክፈል የማይችልበት ደረጃ ላይ የደረሰ በመሆኑ ውዝፍ ግብር ያለባቸውን ነጋዴዎቻችን ጭምር ምህረት ለማድረግ መንግስት ቁርጠኛ አቋም ወስዶ ወስኖ ወደ ተግባር ውስጥ ገብቷል። በዚህ ማዕቀፍ ሐዋሳ ከተማ ውስጥ ያሉ ነጋዴዎቻችንንም እንደዚሁ ፕሮቴክት ለማድረግ ለመንግስት ሊከፍሉ የነበረውን ግብር ምህረት ተደርጎላቸው፣ በዚህም ብቻ ከ200 ሚሊዮን ብር በላይ ከተማ አስተዳደሩ ሊሰበስብ የነበረው ገቢ በምህረቱ እንዲቀር ተደርጓል። የተቀዛቀዘውን ኢኮኖሚ ለማነቃቃት መፍትሄ ጠቋሚ ጥናትና ማሻሪያ ፕሮግራም የተሰናዳ መሆኑን ተናግሯል። በሌላ በኩል በሽታውን የመከላከል ስራ የተሰራ መሆኑን የገለጹት ምክትል ከንቲባው በከተማው በመጀመሪያዎቹ ሳምንታት የነበረው እጅ የመታጠብና በቤት ውስጥ የመቆየት ልምድ የቀነሰ ቢሆንም የአፍንጫና የአፍ መሸፍኛ ጭንብል መልበስ እየተለመደ ነው ብለዋል። ወረርሽኙ የሚያስከትለው ማህበራዊ ቀውስ ለመክታት ዘጠኝ ሚሊዮን ጥሬ ገንዘብና ስድስት ሚሊዮን ብር የሚገመት ቁሳቁስ መሰብሰቡንም አቶ ጥራቱ ተናግረዋል። ወደ ሐዋሳ ከተማ የገቡ ከሁለት ሚሊዮን በላይ ሰዎች በከተማው መግቢያና መውጫ ሙቀታቸው እንደተለካ ጠቅሰው ቫይረሱ ያለባቸው ከአዲስ አበባ ከተመለሱ ሰዎች ጋር ንክክ የነበራቸው አምስት መቶ ሰዎችን በለይቶ ማቆያ በማስገባት ቫይረሱ የተገኘባቸው ስምንት ሰዎች ሕክምና የተከታተሉ እንደሆኑም ለቪዮኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ